ወደ እውቁ ኢትዮጵያዊ ሐኪምና ተመራማሪ የህይወት ማስታወሻ እናልፋለን። በዚህ በዩናይት ስቴትስ የእውቁ የህክምና ተቋም ሜዮ ክሊኒክ ከፍተኛ የህክምና ባለሙያና ተመራማሪ ዶክተር በቀለ አፈሳ ባደረባቸው ህመም ሲረዱ ቆይተው ባለፈው ሳምንት መገባደጃ ነው ከዚህ ዓለም በሞት የተለዩት። የሚደነቁ ስራዎቻቸውን ጨምሮ የህይወት ተሞክሯቸውን እንዲሁም አስተዳደጋቸውን የሚያካፍሉን እንግዶች ይኖራሉ። አዎ፣ በእውቁ ተመራማሪና ሳይንቲስት ህይወት ዙሪያ አሉላ ያነጋገርካቸው እንግዶች አሉ። ውይይታችሁን ጀ አመሰግናለሁ አዲሱ በዚህ በዩናይት ስቴትስ በሚገኘው ታዋቂው የሜዮ ክሊኒክ የስራ ሀጋራቸው በተለይ ህክምና ነክ ማብራሪያ በሚጠይቁ ፕሮግራሞቻችን በተደጋጋሚ የሚቀርቡትን የስነ አእምሮና የነርቭ ህክምና ባለሙያው ዶክተር ዮናስ እንዳለ ገዳን ነው ያስቀደምኩት ዶክተር ዮናስ እንደ ሙያ ሀጋር እንደ ወዳጅ እንደ ጓደኛ በምትሰሩበት የህክምና ተቋምም በቅርበት ስራዎቻቸውን እንደሚያውቅና እንደሚረዳ ሰው ፕሮፌሰር በቀለ አፈሳን እንዴት ያስታውሷቸዋል ፕሮፌሰር በቀለ አፈሳን በብዙ መንገድ ነው ማስታወሳቸው። ፕሮፌሰር በቀላፈሳ በእውነት ታላቅ ሰው ነበሩ። መጨረሻ ላይ ራሱ ከሁለት አመት በፊት የሳምባ ካንሰር በሽታ እንዳለባቸው ካንሰሩ ደግሞ አንጎላቸው የተለያየ ሰውነት ውስጥ ሁሉ መሰራጨቱ ሲነገራቸው ሞትን በእውነተኛ ጀግንነት የተጋፈጡ ሰው ነበሩ። ቤተሰብ፣ ጓደኛ፣ ሁሉን ተሰናብተው መጨረስ ያለባቸውን ወደ አስራ ሁለት ጥናት ጽሁፎቻቸውን አጠናቀው ማድረግ ያለባቸውን በሙሉ ጨርሰው ነው ያለፉት። እና የሚገርመው መስሪያ ቤት ራሱ እረፍት እንዲወስዱ መስራት አያስፈልጎትም ተብለው አይ እኔ ግድ የለም እሰራለሁ ብለው እስከ መጨረሻ ድረስ ሲሰሩ ነበር። ከዚህ በተጨማሪ ደግሞ አንድ ሌላ ምሳሌ ለመስጠት እሳቸው እውቀት የሚያደንቁ ተመራማሪ እንደነበሩ አንድ ምሳሌ መስጠት እንፈልገው። ተባባሪ ፕሮፌሰር ሆነው ብዙ ጽሑፍ ጽፈዋል። ሙሉ ፕሮፌሰር ለመሆን ሁሉንም መመዘኛ ያሟሉ ነበር እና ሁሌ እናወራ ነበር። እንዴት ነው የእኛንም እኮ መንገድ ዘጋህብን? ምን ነው ይሄን ነገር ስል ምንም አስፈልግም፣ ምንም ለውጥ አያመጣም። እኔ ይህንን ምርምር የማደርገው ለሙያው አንድ አስተዋጽኦ ለማድረግ የራሴ ህልና እርካታ ለማግኘት ሌሎች ወጣቶችን ለማስተማር ነው እንጂ እስከዚህ ሹመቱ እና ማዕረጉ ባከብረውም ይህን ያክል የምንገበግብለት አይደለም ብሎ ነገሩኝ። ከዛ የሚገርመው የሁለት አመት በፊት ካንሰር በሽታ እንዳላቸው ሲታወቅ የዲፓርትመንቱ የእሳቸው ክፍል የሳምባ ትምህርት ክፍል ኃላፊ ለእሳቸው ሳይነግር የሚያስፈልገውን ፕሮሰስ እና መደረግ ያለበትን ነገር ሁሉ አጠናቀው ሙሉ ፕሮፌሰር መሆናቸውን ኮሚቴው ተሰብስቦ ወስኖ እሳቸው ሳያውቁ ከዛ በኋላ ደብዳቤ ጽፎ ኮሚቴው ማንኛውን መመዘኛ የሚያሟሉ ስለሆነ ከተባባሪ ፕሮፌሰር ወደ ሙሉ ፕሮፌሰርነት አሸጋግረነውታል ምንም እንኳን እርስዎ ባይጠይቁም ቅሉ እና ይሄ በፍጹም ያልተለመደ የእሳቸውን ልዩ ችሎታ ያሳያል። በተጨማሪ ደግሞ ይሄ ሜዮ ክሊኒክ እንደምታውቃሉ፣ ላይ በተለይ በሕክምና ለበሽተኛ እንክብካቤ ማድረግ በጣም የታወቀ ነው። የተለያዩ የህብረተሰብ ክፍል እየመጡ ይታከማሉ እና ብዙ ታዋቂ ሐኪሞች አሉ። እዛ ካሉት ከሁለት ሺህ በላይ ታዋቂ ሐኪሞች ከፍተኛ ስነ ምግባር፣ ከፍተኛ ችሎታ ያለው አንድ ሰው ይመረጣል በየዓመቱ ከሁለት ዓመት በፊት ዲስቲንጉሽድ ክሊኒሽን አዋርድ በአንደኛ ማዕረግ ከሁላችንም ዶክተር በቀላ ፈሳ ነበረው ያን ሽልማት ያገኙት። አዎ ዲስቲንጉሽድ ክሊኒሽን አዋርድ እንግዲህ የቅርቡ ነው። ከእኔ ጋር እንጫወታለን። ሳይንስ ሁለታችንም ስለምንወድ እንጫወታለን። በእውነት የሚሰጡኝ አስተያየትና ምክር እሳቸውን እንኳን ምክር አይሉትም የሚሰጡኝ አስተያየት እኔ በእውነት እንደ እውነተኛ ወንድም የሚሰጠው ምክር ነው። ምንጊዜም ቢሆን እውነትን የመያዝ ሀቀኛ እንዲያውም ትንሽ ጠንከር ትላለህ እለዋለሁ። እንዴት ነው? አንዳንድ ትንሽ ካቋን ምንም ወለም ዘለም የለም። አዎ ሳይንሱ ምርምሩ የሚያሳይ ከሆነ ምንም ወለም ዘለም አልልም። እኛ የምንሰራው ስራ መሻሻል አለበት። ሁልጊዜ የሰው ጤና በየጊዜ መሻሻል አለበት። ስለዚህ ያንን ሰውን ካስደስትም አላስደስትም ሪፖርት አደርጋለሁ የሚልና በጣም እውነተኛ ሰው ነበር። ከዛ በተጨማሪ ድሮ ውንጌት እኔም ተምሬያለሁ፣ ግን እሳቸው ከእኔ አንድ አራት ዓመት ይቀድሙ ነበር ከነ ዶክተር ከበደ ኦሊ ከቀድሞው ጠቅላይ ሚኒስትር መለስ ዜናዊ ከእነሱ አንድ ባች ነበሩ። ዊንጌት እያሉ ዊንጌትም እያሉ ዶክተር በቀላ ፈሳ በጣም ጎበዝ ተማሪዎች ከነበሩት ውስጥ ናቸው እና በአጠቃላይ በስነ ምግባራቸው ራሱ ኑሯቸው አሁን የመሽቀርቀር ነገር የለም። አንድ መኪና ነው ለብዙ ዓመት ሲነዱ ያየሁት። በጣም አነስተኛ ቤት ውስጥ ነበር የሚኖሩት እና የእሳቸው ፍላጎት የወንድሞቻቸውን ልጆች፣ እህቶቻቸውን ልጆች ትልቅ ቦታ መድረስ ማየት፣ ይሄ ትልቅ የሚያስደስታቸው ነገር ነው። ሌላው የስፖርት ቦታ እንገናኝ ነበር። ስፖርት የሚያዘወትራሉ በጣም አሁን የእሳቸው ዲስፕሊን ያው የታወቀ ነው። እኔ እንግዲህ አንተ ነው የምለው እሱን እርሶ ብዬ ስለጀመርኩ ልቀጥል በዛ ብዬ ነው። ስፖርት ያዘወትር ነበር እና እኛ እንሞክራለን፣ ያው እንሄዳለን። እሱ ግን ምናልባት አንድ ቀን ቢያሳልፍ ነው በሳምንት ውስጥ በየቀኑ ስፖርት ይሰራል። ዋና ይዋኛል። በእውነቱ ጤንነቱን በደንብ ይጠብቃል። ዲሲፕሊን እና ማጥናት ችሎታው የሚገርም ነው። ለምሳሌ የዋና ትምህርት መውሰድ እፈልጋለሁ ብዬ ስለው፣ ለምን ትወስዳለህ? እንዴት መዋኘት ይቻላል የሚል መጽሐፍ ገዝተሃል፣ እሱን ተከትልህ መማር ትችላለህ። እኔ እንደሱ ነው የተማርኩት አለኝ። ዶክተር ዮናስ የፕሮፌሰር በቀለ አፈሳን ታሪክ በተለይም ደግሞ በቅርበት በስራ እንደሚያያቸው ለቀጥተኛነት ወይም ለትክክለኝነት ያላቸውን ቁርጠኝነት ወይም አቋማቸውን ጨምሮ ጠባያቸውንና ዝንባሌያቸውን የሚመለከቱ ቁም ነገሮች ያካፈሉ ነ እስኪ አሁን ደግሞ ሙያቸውንና በተለይ ደግሞ የራሳቸውን የጤንነት ሁኔታ በመጨረሻ የታሙበትን የካንሰር ህመምና ህክምና ክትትላቸውን የሚመለከቱ ነጥቦች እናንሳ። በሳምባ ህክምና ነው ልዩ ሐኪምነታቸውና የበለጠም ጥናት ያደረጉት በመግቢያው ላይ እንዳስረዱን በመጀመሪያ የካንሰር ህመሙ ከሳንባቸው ነው የጀመረው። ከዛ በኋላ ነው እንግዲህ ወደተለያየ ሰውነታቸው ክፍል የተሰራጨው። ዘግይቶ ነበር የህመማቸውን ሁኔታ ያወቁት። አንዳንድ ጊዜ በዛ የረቀቀ ጠቢብ ተሆነውም በራስ ሲመጣ ለየት ያለ ገጽታ ይኖረዋል። ና እንደው የምንማረው ምን ቀስመው ነገር ካለ እርስዎ ከሚያውቁት እርሳቸው ካካፍሎትም ሆነ ከህክምና ሁኔታ እየተረዱት ካለ መጀመሪያ የጠየኩትም ነገር ይህንን ነው። ግን ሐኪም ጋር መሄዱ አልቀረም፣ ሐኪም ጋር ይሄድ ነበር ግን አስም ነው የሚል ነገር ነበር። እና እንግዲህ ይሄ የሚያሳየን ምንድን ነው? ህክምና ምንም ቢራቀቅ አንዳንዴ ይሄ ነው በሽታው ለማለት ስህተት ልንሰራ እንችላል ማለት ነው። አስም ነው ብሎ ነው ያከሟቸው። አስም ነው የተባሉት፣ ለብዙ ጊዜ አስም ነው ያሉት፣ እንደዛ እየታከመ ነበር ለአስም። ሌላው የፕሮፌሰር በቀለን ችሎታ የምታየው እንደ ሌላው ሰው ሐኪሙን የመወንጀል ወይም መክሰስ ሳይሆን የለም ይሄ በቅንነት የተሰራ ስህተት ነው አይዟችሁ ይገባኛል፣ እና እናንተ በሽታው ብታገኙት ኖሮ ትነግሩኝ ነበር እና በእውነት ሁሉ ሰው ነበር የተናገጠው እና አረጋግቶ አይዟችሁ ብሎ ሕክምናውን ጀመረ እና ይሄ አንዳንዴ በሕክምና ውስጥ ዲያግኖሲስ ወይም በሽታው ላይ ይታወቅ ይችላል። ስለዚህ ዘግይቶ ነበረ የካንሰር መሆኑ የታወቀው ታወቀው። አዎ አንዳንዴ ሰው ሲሞት በጣም ማድነቅ አለ ይባላል። ግን ይሄ በእውነት ከልቤ ነው። ፕሮፌሰር በቀላ አፈሳ ለየት ያለ ሰው ነው እና ታላቅ ሰው ነው ሀገራችን ያጣችው፣ ሙያውም ታላቅ ሰው ነው ያጣው እና ምን ጊዜም የምናስተው ሰው ነው። ቤተሰቦቹም ሆነ ለጓደኞቹ መጽናናትን እመኛለሁ። ዶክተር ዮናስ እንዳለ ገዳ ፕሮፌሰር በቀላ አፈሳን ሕይወትና ስራ ለመዘከር በተዘጋጀ ፕሮግራም ላይ ስለ ሙያና ግላዊ ማንነታቸው በቅርበት የሚያውቁትን ነው ያካፈሉን። ለጊዜው አመሰግናለሁ። እግዜር ስትልኝ አመሰግናለሁ።